ዛሬ ከሰዓት በኋላ በተካሄደው የተወካዮች ምክር ቤት የመጀመሪያው ስብሰባ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በድጋሚ ሾሟቸዋል። በምክር ቤቱ የአሰራርና አባላት ስነምግባር ደምብ ቁጥር 3 1998 አንቀጽ 973 መሰረት የቀረበውን ጠቅላይ ሚኒስትር ሹመት ምክር ቤቱ በቀጥታ ተቀብሎ ያጸድቃል ስለሚል ክቡር አቶ ኃይለ ማርያም ደሳለኝ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር ሆነው መሰየማቸውን አሳውቃለሁ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በበኩላቸው ህዝቡን በታማኝነትና በቅንነት እንደሚያገለግሉ ቃለ መሐላ ፈጽሟል። እኔ አቶ ኃይለ ማርያም ደሳለኝ እኔ አቶ ኃይለ ማርያም ደሳለኝ በዛሬው እለት በዛሬው እለት በህዝብ ተወካዮች ምክር ቤት ፊት ቀርቤ በህዝብ ተወካዮች ምክር ቤት ፊት ቀርቤ ጠቅላይ ሚኒስትር ሆኜ ስሰየም ጠቅላይ ሚኒስትር ሆኜ ስሰየም ለህገ መንግስቱ ታማኝ በመሆን ለህገ መንግስቱ ታማኝ በመሆን ከሀገሪቷና ከህዝቡ የተጣለብኝን ኃላፊነት ከሀገሪቷና ከህዝቡ የተጣለብኝን ኃላፊነት በቅንነት በቅንነት፣ በታታሪነት በታታሪነት፣ እንዲሁም ህግንና ስርዓትን መሰረት በማድረግ እንዲሁም ህግንና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ ስራዬን ለመፈጸም ቃል እገባለሁ። ምክር ቤቱ አቶ አባዱላ ገመዳን አፈ ጉባኤ፣ ወይዘሮ ሽታየ ምናለ ደግሞ ምክትል አፈ ጉባኤ አድርጎ በድጋሚ መርጧል። ከምርጫ በኋላ ፕሬዚዳንት ዶክተር ሙላቱ ተሾመ የሁለቱም ምክር ቤቶች የጋራ ስብሰባ በይፋ ከፍተዋል። ዶክተር ሙላቱ በንግግራቸው መንግስት በዚህ ዓመት የሚከተላቸውን አንኳር አንኳር አቅጣጫዎችን ጠቁሟል። በዚህ ምርጫ ህዝቡ ያነሳቸው በርካታ ጉዳዮች ተለቅመው ለመንግስት እቅድ ግብዓት የዋሉ ሲሆን በቀጣይም በተከታታይ በህዝቡ ተሳትፎ ታግዘው የሚዳብሩ ይሆናል የሀገራችን ኢኮኖሚ ፈጣንነቱንና ፍትሐዊነቱን በማስጠበቅ ባሳለፍነው ዓመትም ባለ ሁለት አሃዝ ሆኖ ተመዝግቧል። የሁለተኛው የእድገትና ትራንስፎርሜሽን እቅድ የተጀመረው ባለ ሁለት አሃዝ እድገት መሰረቱን በማስፋት መዋቅራዊ ሽግሩን በማፋጠን የህዝቡን ተጠቃሚነት ባረጋገጠ መልኩ እንዲቀጥል በሚያስችል መልኩ ተዘጋጅቷል። በስራ ዘመኑ መጀመሪያ ላይ የህዝብ ተወካዮች ምክር ቤት መክሮ እንዲያጸድቃቸው ከሚጠበቁ ጉዳዮች አንዱም ይኸው እቅድ ይሆናል። በገጠር የተዳከመው የክራይ ሰብሳቢነት ፖለቲካል ኢኮኖሚ በከተማም መሰረቱ በጉልህ መናድ የሚችልበት እንዲሆን ይጠበቃል። የመንግስት አስፈጻሚ አካላትና የልማት ድርጅቶች አደረጃጀት ይህንኑ ተልዕኮ በሚሸከም አግባብ መከለስ ይኖርበታል። በጤና በትምህርትና በሌሎች ኢኮኖሚያዊና ማህበራዊ ዘርፎችም መንግስት የጀመራቸውን ስራዎች አጠናክሮ እንደሚቀጥል ገልጿል። ከጎረቤት ሀገሮች ጋር በሰላም የመኖር አቅጣጫ ተጠናክሮ ይቀጥላል ያሉት ዶክተር ሙላቱ የኤርትራ መንግስት ተንኳሽ ያሉትን ተግባሩን ከቀጠለበት፣ መንግስት ተመጣጣኝ እርምጃ እንደሚወስድ ገልጿል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም